አረብ ኒውስ የተባለው በሳውዲ አረቢያ የሚታተም ዕለታዊ ጋዜጣ ድረገጽ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቅርቡ ቃታርን በጎበኙበት ወቅት ታላቁ የህዳሴ ግድብ በተመደበለት የጊዜ ገደብ ይጠናቀቃል ማለታቸውን ገልጿል። ግብጽ ግን የውሃ መብቷን ለመጠበቅ ስትል አስፈላጊ እርምጃዎችን ለመውሰድ የምትችልበትን መንገድ እያጠናች መሆኗን ገልጻለች። ግብፅ ይህን ያለችው ግድቡ በግብፅ ላይ የሚኖረውን ተጽዕኖ በሚመለከት አንድ የፈረንሳይ አማካሪ መስሪያ ቤት ያቀረበውን ዘገባ ኢትዮጵያና ሱዳን ከመፈረም ከተቆጠቡ በኋላ መሆኑን አረብ ኒውስ ድረገጽ ላይ የወጣው ዘገባ ጠቅሷል። ታላቁ የኢትዮጵያ ህዳሴ ግድብን በሚመለከት የሚካሄደው ድርድር ያለበት ሁኔታ ያሳስባል፣ ምክንያቱም የውሃ ደህንነት ጉዳይ ለግብፅ የብሔራዊ ጸጥታ ዋናው አካል ነው ሲሉ የግብፅ የውጭ ጉዳይ ሚኒስትር ሳሚ ሹክሪ መናገራቸውን አረብ ኒውስ የተባለው ጋዜጣ ድረገጽ ጠቁሟል። አያይዘውም የውጭ ጉዳይ ሚኒስትሩ የድንበሮቹን ውስብስብነት ከኢትዮጵያና፣ ከሱዳን ከተቀሩት የናይል ተፋሰስ ሀገሮች እንዲሁም ከዓለም አቀፍ ማህበረሰብ ጋር በመነጋገር ልንወጣው እንፈልጋለን ማለታቸውን ድረገጹ አክሏል። ግብፅ፣ ኢትዮጵያና ሱዳን የፈረሙትን የሶስትዮሽ የመሰረተ ሀሳብ ስምምነትን ታከብራለች ዓለም አቀፍ ወንዞችን በሚመለከት ያለውን ዓለም አቀፍ ሕግን አስመልክቶ የሦስቱን ሀገሮች ግንኙነት ለማራመድ በቂ ነው የሚል እምነት አላት። የድርድሩ ዓላማ የጋራ ጥቅም ለማግኘት ነበረ፣ ግን ይህ አልሆነም ሲሉ የግብፅ የውጭ ጉዳይ ሚኒስትር መግለጻቸውን አረብ ኒውስ ጋዜጣ ድረገጽ ላይ የወጣው ዘገባ ጠቅሷል። ከሁለት ሳምንታት በፊት የግብፅ የኢትዮጵያና የሱዳን የውሃ ሚኒስትሮች ካይሮ ላይ የተገናኙበት 17ተኛው የሶስትዮሽ ብሔራዊ ቴክኒካል ኮሚቴ ስብሰባ የፈረንሳይ አማካሪ ኩባንያ ባቀረበው ዘገባ ላይ ስምምነት አልተደረገም። የፈረንሳይ አማካሪ ተቋም ግድቡ በናይል ግርጌ ሀገሮች ላይ ሊኖረው የሚችለውን አንደምታ እንዲያጠና ነበር የተቀጠረው። ቴክኒካዊ ኮሚቴ እንደ አውሮፓ አቆጣጠር ባለፈው ህዳር 12 ቀን በተሰበሰበበት ወቅት ግብፅ መጀመሪያ ላይ የመግቢያውን ዘገባ ያጸደቀች ቢሆንም ሁለቱ ሌሎች የኮሚቴው አባላት ዘገባውን አላጸደቁም ማሻሻያ እንዲደረግበት ያቀረቡት ጥያቄም ከዚህ ቀደም ከተስማማንበት ውጭ ነው ሲሉ የግብፅ የውሃና የመስኖ ሚኒስትር መሐመድ አብደል አቲ መናገራቸውን አረብ ኒውስ በተባለው ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቅሷል ሶስት አገሮች እንዳይስማሙ ምክንያት የሆነው የናይል ወይም የአባይ ወንዝ ውሃ ክፍፍል ድርሻን በሚመለከት የፈረንሳዩ አማካሪ ተቋም በዘገባው መግቢያ ላይ ያሰፈረው ነገር ነው። የግብፅ ድርሻ 55.5 ቢሊዮን ኪቢክ ሜትር፣ የሱዳን 18.5 ቢሊዮን ኪቢክ ሜትር እንደሆነ አድርጎ አስቀምጦታል። ኢትዮጵያ ደግሞ ይህን አትቀበልም፣ ምክንያቱም እንደ አውሮፓ አቆጣጠር በ1959 ዓ ም ለተደረገው ውል እውቅና አትሰጥም ሲሉ መሐመድ አቡ ዘይድ የተባሉት የአረብ የውሃ መማክርት ፕሬዚደንት መናገራቸውን ዘገባው ጠቁሟል። የህዳሴ ግድብን የውሃ መሙላቱን ጊዜ ደግሞ ግብጽ ከሰባት እስከ አስር ዓመታት እንዲፈጅ ትፈልጋለች። ኢትዮጵያ ግን ቢበዛ በሦስት ዓመታት ውስጥ እንዲሞላ ትሻለች። የኢትዮጵያ የውሃ የመስኖና የኤሌክትሪክ መብራት ሚኒስቴር ባወጣው መግለጫ ኢትዮጵያ፣ ሱዳንና ግብጽ የጋራ መግባባት ላይ እንዲደርሱ እየተሞከረ ቢሆንም ግብፅ ወደ አማካሪው ተቋም እንዲላክ የቀረበውን የዘገባ ረቂቅ አልተቀበለችም ይላል። ሱዳን የዘገባውን መግቢያ እንዲሻሻል ሀሳብ አቅርባለች የሚለውን የግብፅ የውሃ ሀብትና የመስኖ ሚኒስቴር ያወጣውን ዘገባ የሱዳኑ አምባሳደር አልተቀበሉትም። ከመጀመሪያው ስለ ስብሰባ ጊዜ አንስታ በርካታ ዘገባውን የሚያሻሽሉ ሀሳቦችን ስታቀርብ የቆየችው ግብፅ እንጂ ሱዳን አይደለችም ሲሉ የሱዳኑ አምባሳደር አስተባብለዋል። እንደውም የግብፁ መግለጫ እንደሚለው ሳይሆን ሁሉም ስብሰባዎች የወዳጅነትና የመግባባት መንፈስ በተሞላበት ሁኔታ ነበር የተካሄዱት ብለዋል አምባሳደሩ። የውሃ ሀብትና የመስኖ ስራ ሚኒስትር የነበሩት በአሁኑ ወቅት የአረብ የውሃ ካውንስል ፕሬዚደንት የሆኑት ማሕሙድ አቡ ዘይድ በበኩላቸው የሚያስፈልገው ከፕሬዚዳንቶች ከመንግስታትና ከውጭ ጉዳይ ሚኒስትሮች ጋር የፖለቲካ ድርድሮች ማካሄድ እንጂ በአሁኑ ወቅት የግድቡን ጉዳይ ዓለም አቀፍ ገጽታ ማስያዝ ተገቢ አይደለም ሲሉ ማስጠንቀቃቸውን አረብ ኒውስ የተባለው ጋዜጣ ድረገጽ ዘግቧል። ኢትዮጵያ በበኩሏ የታላቁ የህዳሴ ግድብ ግንባታ የሞትና የሽረት ጉዳይ ነው ስትል ለግብጽ አባባል ምላሽ ሰጥታለች ይላል ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣ ዘገባ። የኢትዮጵያ የውጭ ጉዳይ ሚኒስቴር ያወጣው መግለጫ ትላንት ሐሙስ ይህን ያለው የግብፅ ፕሬዚደንት የውሃ ደህንነት ለግብፅ የሞትና የሽረት ጉዳይ ነው ካሉ በኋላ ነው ይላል ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሑፍ። የህዳሴ ግድብ ግንባታ ከ60 ከመቶ በላይ መድረሱን የኢትዮጵያ ባለሥልጣኖች ገልጸዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ያወጣው መግለጫ የናይል ውሃ ድርሻ ፍትሐዊና ተመጣጣኝ በሆነ መንገድ እንዲያዝ ኢትዮጵያ ከሱዳንና ከግብፅ ጋር መስራቱን ትቀጥላለች ማለቱን ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ዘገባ ጠቅሷል። ኢጅፕት ኢንዲፐንደንት የተባለው ድረገጽ ደግሞ የሱዳን የውጭ ጉዳይ ሚኒስትር ኢብራሂም ገንዱር ሱዳንና ግብፅ እንደ አውሮፓ አቆጣጠር በ1959 ዓ ም የውሃ ድርሻ ስምምነት ከፈረሙ ወዲህ ግብፅ የሱዳንን የውሃ ድርሻን እየተጋራች ነው ማለታቸው አስገርሞኛል ሲሉ የግብፅ የውጭ ጉዳይ ሚኒስትር ሳሚ ሹክሪ መናገራቸውን ጠቁሟል። የግብፅ የውሃ ጉዳይ ሚኒስትር ስለ ጉዳዩ ሲያስረዱ ሱዳን በየዓመቱ በ18.5 ቢሊዮን ኪዩቢክ ሜትር የሚገመት የውሃ ድርሻን ትጠቀማለች። ሆኖም ያንን ያህል ውሃ የመጠቀም አቅሟ ስላነሰ የተወሰነ የውሃ መጠኗ ወደ ግብፅ ይሾልካል። ይህ የሚሆነው ደግሞ በሱዳን ፈቃድ ነው ማለታቸውን የኢጅፕት ኢንዲፐንደንት ድረገጽ ጠቅሷል። አያይዘውም የግብፅ የውጭ ጉዳይ ሚኒስትር በመሰረቱ ይህ ክስተት ለግብፅ ከፍታ ያለው ግድብ ሸክምና አደጋ መሆኑ አልቀረም፣ ምክንያቱም በተለይም ጎርፍ በሚበዛበት ወቅት ከሱዳን የሚሾልከው ውሃ ተጨምሮበት ስለሚበዛ ግብፅ ትርፉን ውሃ የወንዙን ወይም ከግድቡ ጀርባ ካለው ቶሽቃ ባህር በከንቱ እንዲፈስ ታደርጋለች በማለት አስረድተዋል። ግብፅ ኢትዮጵያና ሱዳን ሲያካሄዱት የቆዩት የሶስትዮሽ ድርድር አጣብቅኝ ውስጥ በገባበት ወቅት የሱዳን የውጭ ጉዳይ ሚኒስትር በሀገራቸውና በግብፅ መካከል ያለውን የውሃ ግንኙነት የአበዳሪና ተበዳሪ አይነት አድርገው ማቅረባቸው ሊገባኝ አልቻልም ብለዋል። የግብፁ የውጭ ጉዳይ ሚኒስትር የግብፁ ባለሥልጣን ባለፈው ሰኞ በሰጡት መግለጫ ግብፅ አሁን የውሃ ዕዳዋን ለሱዳን የምትከፍልበት ጊዜ ደርሷል የኢትዮጵያዊ የህዳሴ ግድብ የውሃ ድርሻዋን ይይዝላታል ሲሉ ምጸታዊ አነጋገር መሰንዘራቸውን ኢጅፕት ኢንዲፐንደንት ድረገጽ አስነብቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን ዜሊያ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆየም